የባለብዙ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ጥቅምት 272012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ሁለት ትውልድ የሶማሌ አሜሪካውያን ሴት የምርጫ ተወዳዳሪዎች በሚኒሶታ በሴንት ሉዊልስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫዎችን አግኝተዋል። ከስራ በኋላ የሰዎችን በር አንኳኳ ነበር በምርጫ ቅስቀሳይ። የተለያየ ጀርባ ላላቸው ለምሳሌ ለካውኬዥያን፣ ለእስያውያን በአጠቃላይ ከተለያየ ሃይማኖት ከመጡ ከሁለት ሺህ በላይ ሰዎች በር አንኳኩቻለሁ። ለሜን ግዛት ሊውስተን ከተማ ከተመረጡት ሶፊያ ሀሊድ ናቸው። ለምሽቱ ይዘናቸዋል። በታላቁ የኢትዮጵያ ሕዳሴ ግድብ ላይ ለመወያየት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂዷል። ዝርዝሩን እናስደምጣችኋለን። በኢትዮጵያ ሰሞኑን በተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል። አባታችን ተገሎብናል፣ ንብረታችን ተዘርፈዋል እኛ ከአንድ ሁለት ንብረት ሄደው ሱቃችን ተዘርፈዋል፣ መጋዘናችን ተዘርፈዋል፣ መኖሪያ ቤታችን እንዳለ ተዘርፈዋል። ከብቶቻችን ተወስደው ቡናል ሸፋናፉር የመጀመሪያ ወንድ ልጄ ነበር። የሞተበትን ምክንያት አላወቅኩም፣ ግን ፖሊስ ነው በጥይት የመተዋሉኝ። ሁሉም ነገር አልፎ በተረጋጋበት ነው ከሚሽን ዝቅ ብሎ ባለው ስፍራ ላይ የገደሉ እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገቦች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናሰማችሁ። ከዜናዎቹ ጋር ተመልሰን መጥተናል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የውጭ ጉዳይ አማካሪ ዛሬ ፕሬዚዳንት ትራምፕን ለመክሰስ በሚካሄደው ምርመራ ላይ ቃላቸውን ይሰጣሉ። ዶናልድ ትራምፕ የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ በፖለቲካ ረገድ እንዲረዷቸው ሲሉ ምርመራ እንዲጀምሩ በስልክ ሲጠይቋቸው ሰምተዋል ተብሏል። ጄኒፈር ዊሊያምስ ከክሱ መርማሪዎች ጋር በዝግ ስብሰባ ቃላቸውን ለመስጠት በቦታው መድረሳቸው ታውቋል። ፕሬዚዳንት ትራምፕ የዩክሬኑ ፕሬዚዳንት በፖለቲካ ተቀናቃኛቸው ባይደንና ልጃቸው ላይ ምርመራ እንዲያካሄዱ ስላደረጉት ጫና ምክትል ፕሬዚዳንት ፔንስ ምን ያክል እንደሚያውቁ ለማስረዳት ነው መርማሪዎቹ የሚፈልጉት። ትራምፕ በቀድሞ ምክትል ፕሬዚዳንት ጆ ባይደን ላይ ምርመራ እንዲያካሄዱ የዩክሬኑን ፕሬዚዳንት ይወተውቱ በነበረበት ወቅት አሜሪካ ለዩክሬን የመደበችውን የ391 ሚሊዮን ዶላር እርዳታ እንዲዘገይ አድርገዋል የሚል ክስ ነው የተያያዘባቸው። የኢራን የኒውክሌር አገልግሎት ከምድር በታች ባለው ፎርዶ የኒውክሌር ተቋማት ውስጥ ዩራኒየምን የማዳበር ስራ መቀጠሉን ዛሬ አስታውቋል። ዩራኒየም ኒውክሌርን ለማንቀሳቀስ እንደ ነዳጅ ሆኖ የሚያገለግል ንጥረ ነገር ነው። ኢራን ከአራት ዓመታት በፊት ከኃያላን ሀገሮች ጋር ባደረገችው ስምምነት መሰረት ዩራኒየምን ላለማዳበርና ከማ ዳበር ጋር የተያያዘ ጥናትና ምርምር ላለማካሄድ ተስማምታ እንደነበር የሚታወስ ነው። ዩራኒየምን የማበልፀጉ ስራ የተጀመረው ትላንት ሌሊት መሆኑን አንድ የተባበሩት መንግስታት ድርጅት የኒውክሌር ቁጥጥር አገልግሎት ባለስልጣን እንደተመለከቱት የኢራን የአቶሚክ ኤነርጂ ድርጅት ባወጣው መግለጫ ላይ ጠቁሟል። ዩራኒየም የምታዳብርበት ደረጃ እስከ አራት ነጥብ አምስት ከመቶ እንዲሆን ማቀዷንም ኢራን ገልጻለች። ከኃያላን አገሮቹ ጋር ባደረገችው ስምምነት መሰረት ከሚፈቀደው መጠን ትንሽ ከፍ ይላል ተብሏል። ኢራን ዩራኒየሙን የማዳበሩ መጠን ከፍ ያደረገችው የኒውክሌሩን ስምምነት የፈረሙት አገሮች በዩናይትድ ስቴትስ የተጣለባትን ማዕቀብ በመወጣት በኩል እንዲረዷት ጥረት በምታደርግበት ወቅት ነው። ዩናይትድ ስቴትስ የጣለችባትን ማዕቀብ ነዳጅ ዘይት ወደ ውጭ እንዳትልክ ይገድባታል። ቻይናና ዩናይትድ ስቴትስ በሚያካሄዱት የንግድ ጠብ አንዷ በሌላዋ እቃዎች ላይ የደነገጉትን ቀረጥ ለመቀነስ ተስማምተዋል ሲል የቻይና የንግድ ሚኒስቴር ዛሬ ገልጿል። ተደራዳሪዎቹ በሚያካሂዱት የንግድ ንግግር አንደኛ ዙር ስምምነት ላይ ከደረሱ ዩናይትድ ስቴትስና ቻይና ቀረጦቹን በተመሳሳይ መጠንና በአንድ ላይ መቀነስ አለባቸው ሲሉ የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ተናግረዋል። አንድ የቻይና ፍርድ ቤት ፌንታል የተባለ ሱስ የሚያስይዝ መድኃኒት በድብቅ ወደ ዩናይትድ ስቴትስ አስወጥተዋል የተባሉ ዘጠኝ ሰዎች ላይ የዛሬ የእስር ቅጣት በይኗል። የቻይና ፖሊስ ከሁለት ዓመታት በፊት በዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር በኩል በደረሰው ጥቆማ መሰረት አንድ የሱስ አስያዥ መድኃኒት አዘዋዋሪ ቡድንን መያዙ ታውቋል። የቡድኑ የመሰረት ሽንግታይ የተባለች ከተማ ናት። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ና አይደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለቱን ርዕሳችንን እናስደምጣችሁ። ቀዳሚው ርዕሳችን እዚህ ዩናይትድ ስቴትስ ያቆየናል። ዩናይትድ ስቴትስ ውስጥ ከሰሞኑ ሁለት ትውልደ ሶማሌ አሜሪካውያን ሴት የምርጫ ተወዳዳሪዎች በሚኒሶታ እና በሴንት ሊዩስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫዎችን አግኝተዋል። የአሜሪካ ድምጽ የሶማለኛ ክፍል ዘጋቢ ሞሐመድ ኦላድን ዘገባ ኤደን ገረመው ይዘዋለች። ማክሰኞ ዕለት ሜይን ውስጥ ባለችው በልዊስተን ከተማ ምክር ቤት ወረዳ አንድ ላይ ሶፊያ ሀሊድ የመጀመሪያዊቷ ሶማሌ አሜሪካዊት በመሆን በምርጫ አሸንፋለች። ከሶማሊያ የእርስ በርስ ጦርነት አምልጣ የመጣችው የ23 ዓመቷ ሶፊያ በ69 ነጥብ 6 በመቶ የድምጽ ምርጫ ምክር ቤቱ የመጀመሪያዋ ወጣት ለመሆን ችላለች። ኬንያ ከሚገኘው ስደተኞች ማቀያ ወደ አሜሪካ ስትመጣ የሰባት ዓመት ልጅ ነበረች። ወደ ሜን ከመሄዳቸው በፊትም አሜሪካ የገቡት በኒው ጀርዚ ነበር። ለአሜሪካ ድምጽ ሬዲዮ ሶማለኛ ክፍል በሰጠችው ቃለ መጠይቅ መሰረት ከምርጫው በፊት ለወራት የከተማዋ ነዋሪዎች ከሶማሊያ የሸሸች ወጣት ስደተኛን እንዲመርጡ በየበሩ እያንኳኳች ትዞር እንደነበረ ትናገራለች። ከስራ በኋላ የሰዎችን በር አንኳኳ ነበር። በምርጫ ቀስቀሳይ የተለያየ ጀርባ ላላቸው ለምሳሌ ለካውኬዥያን፣ ለእስያውያን፣ በአጠቃላይ ከተለያየ ሃይማኖት ከመጡ ከሁለት ሺህ በላይ ሰዎች በር አንኳኩቻለሁ። ወደ ቢሮ የመጣችበት መንገድ ቀላል አይደለም ትላለች። በጊዜያዊነት የፌስቡክ ገጿን እስከ ማጥፋት ድረስ የድረ ገጽ ጥቃቶች ደርሰውባታል። ኢንተርኔት ትሮል ቱ ሎካል አታክ ሄጅ እንኳን የማላውቅባቸው እንደ አላባማና ሚሲሲፒ ስቴቶች ውስጥ ያሉ ሰዎች በእኔ ላይ ጥቃትን ያነሳሱ ነበር። እኔ ላይ ያላቸውን መጥፎ ቃላት ሙስሊም በመሆኔ፣ ጥቁር በመሆኔ አናሳ አድርገው በአሜሪካን ፖለቲካ ውስጥ ምንም ቦታ እንደሌለኝና ወደ መጣሁበት እንድመለስ ይነግሩኝ ነበር። አንዳንዶቹ እንደውም እዚህ ከተማ ውስጥ ወዳሉ ሰዎች እየደወሉ እኔ እንድፈራ እንዲያጠቁኝ ይጠይቋቸው ነበር። በምርጫ ቅስቀሳዬ ላይ ለማተኮር እና እነሱን ለመርሳት ስል የፌስቡክ ገጽን ራሱ ዘግቸው ነበር። ለዚህ ካነሳሷት ነገሮች መካከል አንደኛው ፕሬዚዳንት ትራምፕ ወደ ቢሮ ከመጡ በኋላ የተፈጠረው የእስልምና ፍራቻ መሆኑንም ትናገራለች። ይሄ ከተማና ህብረተሰቡ፣ እንዲሁም የምረጡ እንቅስቀሳ አዘጋጅቼ በህብረት የበይነ መረብ ፖሎችን አሸንፈናል። ለውጥ ፈልገው ነበር። እኔ ለውጥ ነኝ። እኔ ዛሬ ምንም አይነት ስም ቢሰጥህም አሜሪካዊ ከሆንክ ተወዳድረህ ለከተማና ለህብረተሰቡ መልካም ነገር ለማድረግ ወደ ቢሮ ለመምጣት እንደሚቻል አስመስክሬ ያለሁ። ስትል ለአሜሪካ ድምጽ ተናግራለች። እጅግ በርካታ ሶማሌ አሜሪካውያን በሚገኙበት ሚኒሶታ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2016 ከተመረጡ በኋላ ብዙ ጊዜ በሶማሌ ማህበረሰብ ላይ በትችት ተናግረዋል። መጤዋ ናዲያ መሐመድ ታዲያ ቀድሞ በቶም ሚለር ተይዞ የነበረውን የሴንት ሉዊስ ፓርክ የከተማ ምክር ቤት መቀመጫ እሳቸው በድጋሚ ባለመወዳደራቸው ምክንያት አሸንፈዋለች። ናዲያ በ63 በመቶ አጠቃላይ የመራጮች ድምፅ ካሸነፈች በኋላ የከተማዋ አጠቃላይ መቀመጫ የምክር ቤት ቢኝ ወንበርንም አሸንፋለች። ናዲያም 23 ዓመቷ ሲሆን በልጅነቷ በሶማሊያ ያለውን የእርስ በርስ ጦርነት ሸሽታ የመጣች ወጣት ሙስሊም እና የመጀመሪያዋ ሶማሌ የከተማዋ ምክር ቤት አሸናፊ ሆናለች። ናዲያ ላለፉት ሶስት ዓመታት በሴንት ሉዊስ ፓርኮች የፖሊስ ክፍል ውስጥም የህብረ ባህላዊ አማካሪ ኮሚቴ ውስጥ ህብረተሰቡን በባህል ለማስተሳሰር ትሰራ እንደነበር ተናግራለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በተመሳሳይም እንዲሁ ግርማይ ዘ ሀይላ እየተባለ በ ቤተሰቦቹ ከኢትዮጵያ ወደ ሱዳን በ1980ዎቹ ሄደው እዛ ከተወለደ በኋላ በአራት አመቱ ሲያትል መጥቶ የሲያትል ያደገ የኢትዮጵያዊ የዘር ግንድ ያለው አሜሪካዊ በኪንግ ካውንቲ ውስጥ አሸንፎ መቀመጫ አግኝቷል። ልናገኘው ከፍተኛ ጥረት እያደረግን ነው። እስካሁን ልናገኘው ስላልቻልን አላመጣ ነውም። ነገር ግን በተቻለን አቅም ነገ ይዘነው እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በታላቁ የህዳሴ ግድብ ላይ ለመወያየት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂዷል። በኢትዮጵያ በግብጽና በሱዳን የውጭ ጉዳይ ሚኒስትሮች የተመሩት የልኡካን ቡድኖች የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚዳንት በተገኙበት ፕሬዚዳንቱ ዋይት ሀውስ ቤተ መንግስት ተቀብለው አነጋግረዋል። ልኡካኑ ከፕሬዚዳንት ትራምፕ ጋር ካደረጉት ቆይታ በኋላ ውይይታቸውን ቀጥለው የጋራ መግለጫም አውጥተዋል። ሰለሞን አባተ ዝርዝሩን እንዲህ ይዞታል። በኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ በሱዳን የውጭ ጉዳይ ሚኒስትር አስማ መሐመድ አብደላ በግብፅ የውጭ ጉዳይ ሚኒስትር ሳሜህ ሐሰን ሹክሪ የተመሩ የሦስቱ ሀገሮች ልዑካን የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቺን እና የዓለም ባንክ ፕሬዚደንት ዴቪድ ማልፓስ የተሳተፉበት ስብሰባ ነው ትናንት ዋሽንግተን ዲሲ ላይ የተካሄደው። ከኢትዮጵያ በኩል የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለም ተገኝተዋል። ፕሬዚደንት ዶናልድ ትራምፕ የጠሩት ይህ የዋሽንግተን ዲሲ ስብሰባ በተለይ በካይሮና በአዲስ አበባ መካከል ያለውን አገም ጠቀም የሆነ የትብብርና የስምምነት መንፈስ ለማጠናከር ውጥረቱንም ለማርገብ የታሰበ እንደሆነ ተገልጿል። ቀደም ሲል የወጡ ዘገባዎች ይህንን ስብሰባ ፕሬዚደንት ዶናልድ ትራምፕ የጠሩት በግብፁ ፕሬዚደንት አብደልፈታህ ኤልሲሲ አሳሳቢነት እንደነበረ ተናግረዋል። ልዑካኑ በትናንት ስብሰባቸው ማብቂያ የአቋም መግለጫ አውጥተው ነው የተለያዩት የመግለጫው ሙሉ ቃል እንደሚከተለው ይነበባል። የጥቅስ መጀመሪያ የግብፅ፣ የኢትዮጵያ፣ የሱዳን፣ የዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ የግብፅ፣ የኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ልዑኮቻቸው ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ዋሽንግተን ዲሲ ውስጥ ጥቅምት 26 2012 ዓመተ ምሕረት ተገናኝተዋል። በታላቁ የኢትዮጵያ ህዳሴ ግድብ አሞላልና ማንቀሳቀስ ኦፐሬሽን ላይ አጠቃላይ የትብብር የተቀናጀ ዘላቂና ሁሉም ተጠቃሚ ለሚሆኑበት ስምምነት እንዲሁም ይህንን ጽኑ አቋማቸውን በ2008 ዓ ም የመርሆች መግለጫ መሠረት ተግባራዊ የሚያደርጉበትን ግልጽ ሂደት ለመፍጠር ቁርጠኛነታቸውን ሚኒስትሮቹ በድጋሚ አረጋግጠዋል። የውጭ ጉዳይ ሚኒስትሮቹ በውሃ ሚኒስትሮቻቸው ደረጃ የሚካሄዱ አራት መንግሥታዊ የቴክኒክ ስብሰባዎችን ለማድረግ የደረሱበትን ስምምነት አስታውሰዋል። የዓለም ባንክና ዩናይትድ ስቴትስ ድጋፍ እንዲሰጡና በየስብሰባዎቹ ላይም በታዛቢነት እንዲገኙ ሚኒስትሮቹ ተስማምተዋል። ሚኒስትሮቹ በተጨማሪም ስምምነቱን እስከ ጥር 6 2012 ዓ ም ለማጠናቀቅ ለመሥራት እንዲሁም ኅዳር 28 2012 ዓ ም እና ጥር 4 2012 ዓ ም ሂደቱን ለመገምገምና ለመደገፍ ዋሽንግተን ዲሲ ላይ በሚደረጉ ሁለት ስብሰባዎች ላይ ለመገኘት ተስማምተዋል እስከ ጥር 6 2012 ዓ ም ስምምነት ላይ የማይደረስ ከሆነ የ2008 ዓ ምቱ የመርሆች መግለጫ አንቀጽ 10 ተግባራዊ እንዲሆን ሚኒስትሮቹ ተስማምተዋል የውጭ ጉዳይ ሚኒስትሮቹ ስምምነታቸውን ሲያጠናቅቁ ለግብፅ ለኢትዮጵያና ለሱዳን ሕዝቦች የአባይን የጎላ የልማት ትርጉም፣ የወሰን ተሻጋሪ ትብብርን አስፈላጊነትና ስምምነት ላይ ለመድረስ ያላቸውን የጋራ ፍላጎት በድጋሚ አረጋግጠዋል። የጥቅስ መጨረሻ። ማስታወሻ በዚህ ትርጉም ውስጥ ቀኖች ወይም ዓመቶች የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ሁለተኛ የ2008 ዓ ም የመርሆች መግለጫ አንቀጽ ዐሥር ትርጉም እንደሚከተለው ይነበባል። የአንቀጽ ርዕስ የጥቅስ መጀመሪያ ዐሥር አለመግባባቶችን በሰላማዊ መንገድ የመፍታት መርህ ሦስቱም ሀገሮች በመርሆች መግለጫው አተረጓጎም ወይም አተገባበር ወቅት የሚፈጠሩ አለመግባባቶችን በመልካም መንፈስ መርህ ላይ ተመስርተው በውይይቶች ወይም በድርድሮች ለመፍታት ቁርጠኛ ናቸው። ወገኖቹ አለመግባባቶቹን በውይይት ወይም በድርድር ለመፍታት ሳይቻላቸው ቢቀር ግልግል ወይም አሸማጋይ ሊጠይቁ ወይም ለርዕሳነ ብሔሮቻቸው ወይም ለጠቅላይ ሚኒስትሮቻቸው ሊያሳውቁ ይችላሉ። የጥቅስ መጨረሻ። ይህ በእንዲህ እንዳለ ቀደም ሲልም ከኢትዮጵያ ከግብፅና ከሱዳን ከፍተኛ ተጠሪዎች ጋር መገናኘታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ከሦስቱ ሀገሮች ከፍተኛ ልዑካን ጋር ተነጋግረው እንደጨረሱ በትዊተር ባሰራጩት መልእክት እንዲህ ብለዋል። አሁን እየተገነባ ባለው ከዓለም እጅግ ግዙፍ ከሆኑት አንዱ በሆነው ታላቁ የኢትዮጵያ ሕዳሴ ግድብ ላይ ለረዥም ጊዜ ለቆየ ውዝግባቸው መፍትሄ እንዲገኝ ለማገዝ ከግብፅ ከኢትዮጵያና ከሱዳን ከፍተኛ ተጠሪዎች ጋር ያደረግነውን ስብሰባ አሁን ጨረስን። ስብሰባው የተካሄደው በመልካም ሁኔታ ነበር። ውይይቱ ቀኑንም ቀጥሎ ይውላል ብለው ነበር ፕሬዚደንቱ። የሦስቱ ሀገሮች ከፍተኛ ልዑካን የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ስብሰባውን ቀጥለው ከተወያዩ በኋላ ነው ከላይ የተጠቀሰውን የጋራ መግለጫ ያወጡት። ሰለሞንን እናመሰግናለን። ሰለሞን እንግዲህ ከዚህ በተጨማሪ ለዚህ ስብሰባ እዚህ የመጡትን ሚኒስትሮች ለማግኘትና ለማነጋገር ከፍተኛ ጥረት እያደረገ ነው። በአሁኑ ሰዓትም በኤምባሲ በኢትዮጵያ ኤምባሲ ይገኛል። በቀጥታ የፌስቡክ ስርጭትም የማቅረብ ሀሳብ አለው። እንግዲህ አድማጮች ተከታተሉት። እኛም ሁኔታውን እየተከታተልን ይዘንላችሁ እንመለሳለን። ተከታዩ ዘገባችን ከሰሞኑ ግጭትና ጥቃት ጋር የተያያዘ ነው። በኢትዮጵያ ሰሞኑን በተፈጠረው ጥቃትና ግጭት የተጎዱት ቤተሰቦች ምንም አይነት የፖለቲካ እውቀትና ተሳትፎ የሌላቸው እንደነበሩ የሟች ቤተሰቦች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ እንዳልተከታተሉ ገልጸው በእነሱ ላይ የደረሰው በሌሎች ላይ እንዳይደገም የህግ የበላይነት እንዲረጋገጥም ጠይቀዋል። ጽዮን ግርማ ዝርዝር አላት። ፋንታሁን ኃይሉ ከ14 ቀናት በፊት በኢትዮጵያ የተለያዩ ቦታዎች በተቀሰቀሰ ግጭትና ጥቃት ምክንያት ዶዶላ ከተማ ውስጥ ወላጅ አባቱን አቶ ኃይሉ አስማረን አጥቷል። የሟች ቤተሰቦችም ተፈናቅለው ዶዶላ ቤተ ክርስቲያን ውስጥ ይገኛሉ። የስድስት ልጆች አባት የሆኑት አቶ ኃይሉ ዶዶላ ውስጥ ከ198 ዓ.ም ጀምሮ ኖረው ስድስት ልጆች አፍርተዋል። ቤት ውስጥ ታመው በተኙበት ዱላና ስለታማ ነገር በያዙ ወጣቶች ጥቃት ደርሶባቸው ህይወታቸው እንዳለፈ ገልጾልናል። የምን በድንጋይ ምድር ቤታቸው ውስጥ በተኙበት ታርደው እጃቸው ተቆራርጦ፣ አንገታቸው ታርዶና ሆዳቸው በቢላ ተቀዶ የተደረገ ድርጊቱ የአባታችን ደም የአባታችን ህይወት ይፋረድ። ለኢትዮጵያ ለኢትዮጵያ ይህን የአባታችን አሰቃቂ ግድያ ይሄ በቃ አንገት መታረግ እጃቸውን ተቆርጦ እጃቸውን እኮ ከአካላቸው አይደለም የቀበርናቸው አንድ እጃቸውን እኮ አተን እስካሁን አላገኘ ነውም ካለ አንድ ጊዜ ነው የቀበርናቸው አባታችን እኮ ይህንን ፍርድ ለእግዚአብሔር እና ለኢትዮጵያ ሕዝብ ፈተናል። ፋንታሁን እንዲህ ያሉ ነገሮች ተመልሰው እንዳይከሰቱ ማድረግ የሚችለው መንግስት እንደሆነ ያምናል። የሰሞኑን ሁኔታ በማስመልከትም ጠቅላይ ሚኒስትር አብይ አህመድ የሰጡትን መግለጫ ቤተ ክርስቲያን ውስጥ ተጠለለውና ሐዘን ላይ በመሆናቸው እንዳልሰሙ ገልጾ፣ ነገር ግን ከመንግስት መግለጫ ባሻገር የህግ የበላይነትን ማስከበር የዜጎችን ደህንነት ያረጋግጣል የሚል ሐሳብ አለው። ይህንን ነገር ማስተካከል የሚችለው መንግስት ነው። እኛውን አባታችን ተገሎብናል። ንብረታችን ተዘርፈዋል። ሱቃችን ተዘርፈዋል። መጋዘናችን ተዘርፈዋል። መኖሪያ ቤታችን እንዳለ ተዘርፈዋል። ከብቶቻችን ተወስዶብናል። አማራና ክርስቲያን በሆናችን ነው። የሰው አገር ሰው ነን እና ይህንን መንግስት ካልደረሰልን በስተቀር ምንም ማድረግ አንችልም። ይህንን ከመንግስት ነው የምንጠብቀው። አሁን እንዲሆን ተደራጅተው እንትን እያሉ ነው ያሉት። ምንም የተረጋጋ ነገር የለም። እኛ ጋር አሁን የመንግስት የህግ የበላይነት ካልተከበረ፣ በጣም አስቸጋሪ ጉዳይ ላይ ነው ካለንበት ለመውጣት እግዚአብሔር እንግዲህ ያው የመንግስት መንግስት ካለ ያውጣል። እንግዲህ ምንም ማድረግ አንችልም እስከ መቼ ነው ቤተክርስቲያን ተጠጥል የምንለው እኛ እኮ ለሰው ረጅ ለሰው ረጅ የሆነች የሆነ ዛሬ ተረጅ የሆነ እኛ ለስንቱ እየረዳን ነበረ ዛሬ ካለምንም በአንድ ቲሸርት ነው የወጣነው ካለምንም ስል ስለዚህ ፈጣሪ እንግዲህ እንትን ይበለን ገለልተኛ የሆነ የጸጥታ አካል በሀገሪቱ ላይ ቢኖር መፍትሄ ይኖራልም ብሏል። ሰሞኑን በተለያየ ቦታ በተፈጠረው ጥቃትና ግጭት የደረሰው አደጋ አይነት ከአካባቢ አካባቢ ይለያያል። ያገኘነው መረጃ እንደሚያሳየውም በሁሉም ቦታዎች በሚደርሱት አደጋ ሕይወታቸው ያለፈው ከጉዳዩ ጋር ምንም ግንኙነት የሌላቸው መደበኛ ኑሯቸውን ሲኖሩ የቆዩ ዜጎች መሆናቸውን ነው። ቢቂላ ሲርና የተባለ የአስራ ስምንት አመት ወንድ ልጃቸው በዚሁ ግጭት በአምቦ በታጣቂዎች የተገደለባቸው እናት ወይዘሮ አበቡ ሰፈራ ከነበሯቸው አራት ልጆች አንዱ እንደነበር ይናገራሉ። ሰፋናፉር ዱበራ ዳስመታን ገፋ በሮ ተንቀበ ከነር ዲራ ማለም ቤተ ፖሊሲ ዱመቶ ጀሴ ዳንካ ጥይት ይርኩ የመጀመሪያው ወንድ ልጅ ነበር። የተቀሩት ሶስቱ ሴቶች ናቸው። የሞተበት ምክንያት አላወኩም፣ ግን ፖሊስ ነው በጥይት የመታው አሉኝ። ሁሉም ነገር አልፎ በተረጋጋበት ነው ከሚሽን ዝቅ ብሎ ባለው ስፍራ ላይ የገደሉት ልጃቸው በጥይት ከተመታ በኋላ ሕይወቱ ስላላለፈ ወደ ሌላ ሆስፒታል ተወስዶ የነበረ ቢሆንም ነገር ግን አይናገርም ነበር። ጥይቱ በግንባሩ ገብቶ ከበስተ ኋላ ወጥቷል። ሐሙስ ቀን ከተመታ በኋላ የዚያን ቀን ሌሊት ሆስፒታል አድሮ አርብ ቀን ያረፈው ይላሉ። ስለ ልጃቸው ሲናገሩም አኒሞ ዱሩማኑ ሙጭች አባን ቀቡ አባን ብረንጅሩ ወምቶ ማን ቀቡ ሱማታንገፋ በፊትም እርሱ ነበር የተለያየ ነገር እየሰራ የማያኖረን። እኔ ታማሚ ነኝ። አባቱም በሕይወት የሉ። እርሱ ነበር ታላቅ ኪራይ ቤት ውስጥ ነው ያለ ነው እሱንም ይኸው ገደሉት መውደቂያ አጥቼ እየተቸገርኩ ነው እናቱ ወይዘሮ አብዋ እያይዘው አባቱ በ2006 ዓ ም ነው ያረፉት የተቀሩት ሌሎቹ ሴት ልጆቼ ደግሞ ራሳቸውን የቻሉ አይደሉም ቢቂላ ሸንኮራ እየነገደ አንዳንድ ነገሮችንም እየሰራ ያኖረን ነበር የወደፊቱን እንግዲህ እግዚአብሔር አውቃል እኔ ምን አውቃለሁ ይላሉ አሁን ስለ ኑሮ ምንም አላስብም። ምን እየሆነ እንዳለም አይገባኝም። ዞሮብናል። አንድ ያለኝን ወንድ ልጄን አጥቼ ምን ኑሮ ነው? ዝም ብለው ምንም ያላደረገ ሕጻን ልጅ እየገደሉ ምንም ነገር ሳይኖር መሳሪያ መተኮስ፣ መግደል ምን ማለት ነው? እንደዚህ አይነት ነገር አለ? ሲሉ ይጠይቃሉ። እህቱንም አነጋግረናት ነበር። እኔ ግን በጣም አዘን ተሰምቶኛል። ከዛ በቃ ለምን ዝም ብሎ እኛ ዘመዳችን ለምን ይሞታል ብለን እሱ አስተያየታችን ነው። ከዛ ደግሞ እንት ዝን ብሎ ነው ተመቱ። አዎ በቃ እሱ ደግሞ የኦሮሚያ ፖሊስ ነው መታ። ደሙ በጣም ነው ፈሰሰ። በቃ ግድያው ተጠንቶ ለምን እንደተመታ ኦሮሞ ያለምንም ሰበብ ለምን ያልቃል? የኦሮሚያ ፖሊስስ ለምን ይመተዋል? ስትል ትጠይቃለች ሰሬን ጋሪን ይለ ኢልሞሺ ሴራንኩኑ ፈቴ ጉዲ ፈት ሰሬን ጥሩ ውሻ እንኳን ግልገሎቿን ተንከባክባ በስርዓት ታሳድጋለች። መጥፎ ውሻ ግን መልሳ ግልገሎቿን ትበላለች። ለምን ገደሉት? አባታችን ከሞተ በኋላ እርሱ ነው ከእናቴ ጋር የሚረዳን። ትምህርቱን እየተከታተለ ማለቴ ነው። እኔም ሽንኩርት እየነገርኩ እናቴም ፊልተር ጠላ እየሸጠች ነው የምንኖረው። በአዲስ አበባ ዙሪያ ወለቴ በሚባል አካባቢ የፕሮቴስታንት ቤተ ክርስቲያን አገልጋይ ባለቤታቸው አቶ ኢሳያስ ጉደቶ እንደ ተገደሉባቸው የሚናገሩት ወይዘሮ መሰረት በርጋሱ በበኩላቸው ባለቤቴ ከእግዚአብሔር አገልግሎት ውጭ ምንም በማያውቀው ጉዳይ ነው ህይወቱ ያለፈው ትላል። ስለ ፖለቲካ አቅም ወንጌል አርበኛ ነው። ወንጌላዊ ኢሳያስ ጉደቶ ይባላል። ከጸሎት ልክ ጾም ጸሎት ላይ ነበረ። ስለ ምድርቱ፣ ስለ ቸርቱ የጸለየ ነበረ። ጥዋት ራሱ እስከ ዘጠኝ ሰዓት አልበላም እንዲጸል ብሎ ነበረ፣ ጸሎት ላይ ነበረ። ከዛ በኋላ ሰውንም ሳይበላ እንግዲህ፣ እንዳጋጣሚ የቤት ውስጥ ቢያንስ አንድ አርባ የሚያክሉ አይሱዝ መልቶ እኛ ሰፈር ገቡ። ቀጥታ ቤት ከብቶ ገቡ። ከዛ በኋላ ከገቡ በኋላ ዱላና ገጀራ ወጡ። ከዛ በኋላ ከራሱ በላሽ ሲሆን እና ልጆቼን አስመለጠ ራሱ እንግዲህ ሞት በአሁኑ ሰዓትም ሁለቱ ልጆቿን ይዛ አርባ ምንጭ እንዳለች ትናገራለች። ጥቃቱ ሲፈጸም ግንባሯ ላይ በድንጋይ የተፈነከተችው የአምስት ዓመት ልጇ ስለ ሁኔታው እንደምትጎተጉታትም ትገልጻለች። ትልቁ ራ ትልቋ ጠይቃለች። በጣም ታውቃለች። በገጀራ በዱላ መቱ ወደለ አባይን አቃተና ገደሉ ወደለ ያለች በጣም ታወራለች። እኔ ምንም ለማለት ራሱ በጣም የደረሰኝ ጉዳት ከልብም በላይ ሆነ ብለን በማደ ራሱ ይከብደኛል። ግን ይሄ እንደ ራሱ አሁን በኋላ ይሄ በብቆም ይሻላል። እንደ ሰውና ሰው ለማባላት ነው እንደ ተነሳ ወይ እንዴት ነው? መገለጫም እንኳን እስካሁን ምንም ነገር የለም። ተደብቆ ራሱ ምንም መገለጫ የሰጠው የለም። እስካሁንም መገለጫም የሰጠ አይመስለኝም። አላየሁትም። ቲቪ ላይ ሊከታተል ሶስቱ በተለያየ ቦታ የሚገኙ ያነጋገርናቸው ናቸው። ቤተሰቦች የሚወዷቸውን የቤተሰባቸውን አባል እንዳጡ ይናገራሉ። ጠቅላይ ሚኒስትር አብይ የሰጡትን መግለጫም አላዳመጥንም ብለዋል። ይህ የሆነው እንዳይደገም ግን መንግሥት ለዜጎቹ ሕጋዊ ጥበቃን መስጠት አለበት ይላሉ። ሌላ ተመሳሳይ ግጭት ደርሶባቸዋል ተብሎ በሚታሰብባቸው ቦታዎች ስልክ እየደወልን ለመጠየቅ ሞክረን ነበር። ወደ አርሲ ሮቢ ደውዬ ነበር። አንድ ወጣት አገኘው። በወቅቱ በቡድን የተከፋፈለ ጸመሰል ነገር ግጭት አልተከሰተም። ሰውም አልተጎዳም። ምክንያቱም ህዝቡ እርስ በርሱ አበረደው ብሎናል። ግጭቱ ሰላማዊ ሰልፍ ነው። በአስራ አንድ ሰላማዊ ሰልፍ ነው የተወጣው እና ያ ሰላማዊ ሰልፍ ደግሞ ያው ተጎቹ ካለፉ በኋላ በሀገር ሽማግሌና በከተማ ወጣት በህዝቡ አማካኝነት የታሰሩ ሰዎችን ነበሩ ጥቂት እነሱም ተፈተዋል። እነዛ ሰዎችም ተፈቱ። ህዝቡም እርስ በርስ እኛ የምንጣላ ሰዎች አይደለንም። ቤተ ክርስቲያን የምናቃጥል ሰዎች አይደለንም እና ስለዚህ እኛ አብረ መኖር ስላለብን በሚል ሕዝቡ ተላቅሶ የታረቀው ፍርቀ ሰላም ወርዷል። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ተሰጡት መግለጫ ሟቾችን በብሔር በጾታና በሃይማኖት ለይተው በዝርዝር መናገራቸው ይታወሳል። ይህ የተደረገበትን ምክንያት ሲገልጹም በአንድ አገር ውስጥ አንድ እሳት ሲነሳ አንዱን አቃጥሎ አንዱን ትቶ እንደማያልፍና እንዲህ ያለ አደጋ ሲከሰት ሁሉንም የኅብረተሰብ ክፍል እንደሚነካ መናገራቸው ይታወሳል። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬድዮ ወደ እናንተ እየደረሰ ያለው ጋቢና ቪዮኖስ ጽዮን ግርማና ኤደን ገረመው እያስተናገድ ናችሁ ነው። አዎ እንግዲህ፣ ኤደን፣ ትላንትና የዚህ የሲዳማ ህዝብ ውሳኔ የመራጮች ምዝገባ እየተካሄደ መሆኑን ዘግበን ነበረ። አሁን ዋናው ትልቁ ምርጫ ሀገራዊ ምርጫ ከመደረጉ በፊት የለውጥ ጊዜ ነው ተብሎ ምርጫ ቦርዶ አዲስ ከተዋቀረ በኋላ ይሄ የሲዳማ ህዝብ ውሳኔ ምርጫ አነጋጋሪ ሆኗል። እና ዛሬ ምን አለ እዛ አካባቢ ብለን ዘጋቢያችን ጋር ዮናታን ዘብዲዎስ ጋ ደውለን ነበረ። እንደ አጠር አድርጎ ገልጾልናል የዛሬውን ውሎ። የሲዳማው ውሳኔ ህዝብ የመራጮች ምዝገባ በሁሉም የምርጫ ጣቢያዎች መጀመሩን የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል መግለጫ ሰጥተዋል ማምሻውን ነው ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት በሌላ በኩል ደግሞ ተመዝግበው የመምረጫ ካርዳቸውን የወሰዱ መራጮች ዲሞክራሲያዊ ና ህገ መንግስታዊ መብታቸውን እውን የሚያደርጉበት ካርድ መውሰዳቸውንና የምዝገባ ሂደቱን በጥሩ ሁኔታ ላይ እየተካሄደ እንደሆነ ተናግረዋል በዛው ነው የሚገኙት በሀዋሳ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚዴቅሳ ሁሉም ቁሳቁሶች ስድስት ሺህ ገደማ የምርጫ አስፈጻሚዎች ወደ ምርጫው ጣቢያዎች መግባታቸውን በሁሉም ጣቢያ ሚዲያዎች የሲዳማ ውሳኔ የህዝበ መራጮች ምዝገባም ዛሬ ጠዋትና ከሰዓት በኋላ በሁሉም ምርጫ ጣቢያዎች መጀመሩን አስታውቋል። በማህበራዊ ሚዲያም ላይ ፎቶ ስናይ ነበር ሰዎች ተሰልፈው ሲመርጡ እንግዲህ የመራጮች ምዝገባ ቀን ሲመዘገቡ ያው ለምርጫው ዝግጅት ሲያደርጉ ፎቶዎች ታይተዋል። በጣም ብዙ ሰው ወጥቶ ሲሰለፍ እንግዲህ ተራዝሞ ነው የምርጫው ቀን የምዝገባው። ቀን ተዘግቶ የተጀመረ ነው። የምርጫ ስራ ላይ የጊዜ ማሻሻያ እንደማይኖር ግን ወይዘሪት ብርቱካን ሚደቅሳ ገልጸዋል። በጋዜጣዊ መግለጫቸው ውሳኔ ህዝቡ ሰላማዊ እንዲሆን በቂ ስራ ተሰርቷልም ሲሉ ተናግረዋል። ስለ ምርጫ አስፈጻሚዎች ገለልተኝነትና በምዝገባና በምርጫ ወቅት ስለ የሚጣሉ ክልከላዎችን በተመለከተ ማብራሪያ ሰጥተዋል። ወደ አርባ አምስት ደቂቃ የወሰደ ጋዜጣዊ መግለጫ ነበረ፣ ሰፋ ያለ ነበር ብሎናል። ይሄ እንግዲህ የምርጫ እንቅስቃሴ ቶሎ ቶሎ ወይም በየጊዜው ምርጫው እስከሚደረግ ድረስ ዘገባዎችን የምናሰናዳበት ስለሚሆን በነገው ምሽት ደግሞ ምን አዲስ ነገር አለ ስንል ወደ አዋሳው ዘጋቢያችን መደወላችን አይቀርም። ለዛሬው ዮናታን እናመሰግናለን። ቀጥለን እንግዲህ ሙዚቃ ወደ እናንተ እናደርሳለን። አድማጮች እንግዲህ ለዛሬ ጋቢና ቪኦኤ የያዝነው ፕሮግራም ይሄ ነበር። በነገው ምሽት እንገናኝ። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና ኤደን ገረመው ነበርን። ጽርጭታችንን በማቀናበር ደግሞ ሞክቢል ያቤሮ ነው። ደህና እደሩ።